የነፍስ አድን ሩጫ በአባይ ሸለቆ፣ ደራሲ ዶክተር ግዛቸው ጥሩነህ። ግለሰቦች የግለ ሕይወት ታሪካቸውን ለህትመት አብቅተው ደራሲያን ለንባብ ሲያበቁ የተለያዩ ዓላማና ተልኮ ይዘው ነው። እርሶ ይህንን መጽሐፍ ለተደራሲያን በማስነበብ ምን አይነት ግንዛቤ እንዲጨብጥ ወይም ምን አይነት መልእክቶችን እንዲያገኝ የፈልገው ነው? ይህን መጽሐፎን ለመድረስ የበቁት አቶ ካሳሁን። በመጀመሪያ ለዚህ ቃለመጠየቅ እድል ስለሰጠኸኝ በጣም አመሰግናለሁ። saidi nuru jaa bá bashelé ko. ወይንም ኦን ዘ ራን ኢን ዘ ብሉ ናይል የተሰኘውን መጽሐፍ ልጽፍ የቻልኩባቸው ምክንያቶች ሶስት ናቸው። አንደኛ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ተብሎ በሚጠራው ፓርቲ የአባልነቴ በደርግ መንግስት ጊዜ የደረሰብኝን አንዳንድ ስቃዮች ለኢትዮጵያና ለዓለም ህዝቦች ለማካፈል ነው። ሁለተኛ ደግሞ ከሰላሳ ዓመታት በኋላ ወደ ኋላ ተመልሼ የኢትዮጵያ አብዮት ባስከተላቸው አንዳንድ ችግሮች ላይ ለመተቸት በማሰብ ነው። ሶስተኛ፣ ሌሎችም እንደኔ አይነት ስቃ ያሳልፈው በህይወት የሚገኙ ኢትዮጵያውያን ታሪካቸውን በመጽሐፍ ለኢትዮጵያ ህዝብ ሆነ ላለን ህዝብ እንዲያካፍሉ ለመገፋፋት ብዬ ነው። አቶ ካሳ መጽሐፉን የጻፍኩት በአባይ ሸለቆ ውስጥ በመጽሐፉ ውስጥ እንደ ጠቀሱት ለሶስት አመታት ያህል በወቅቱ ከነበረው ወታደራዊ የአገዛዝ ስርዓት የጸጥታ ኃይሎች ለማምለጥ ምክንያቱም በኢህአፓ አባልነቱ የተነሳ በርካታ ችግሮችን አሳልፈዋል። በገጠሩቱ ኢትዮጵያ ውስጥ እንደዚሁ ተንከራተው አልፈዋል። ከሀገር እስከሚወጡበት ጊዜ ድረስ ራስዎን ደብቀው የዛ የሶስት አመት የድብብቆች ህይወቱ ከጸጥታ ኃይሎች ምን ይመስል ነበር? እንደምን ይገልጡታል? አቶ ካሳሁን ጥሩ ጥያቄ ነው። እንግዲህ ከአምስት ከስድስት ጊዜ በላይ ነው መቼም ህይወቴን እግዚአብሔርም እርዳታ ያዳንኩት እና አንድ ሁለት ሶስቱን እንደ ሁለት ቀስልህ። በመጀመሪያ ዲማ በሚባል ጎጃም በቢቸን አውራጃ ውስጥ የድጎማ አስተማሪ ሆኜ፣ ሀፓ አባል ሆኜ በምሰራበት ጊዜ የመገላለጥ ዘመቻ ተብሎ በደርግ ገፋፊነት ሀፓ አባላት ጓደኞቻቸውን፣ ጓዶቻቸውን በሚያጋሉበት ጊዜ የኔም ስም ተጋልጦ አንድ ደብረ ማርቆስ ከእኔ ጋር ሰብዞናል ኮሚቴ ውስጥ ይሠራ የነበረ ስቲፋኖስ ገብረ መስቀል የሚባል በሱ ተጋልጬ ሁለት ካድሬዎች በመኪና መጥተው እንደ አጋጣሚ እብሮቼ አምልጬ ወደ ቤተሰቦቼ በአላገር ቤተሰቦቼ በሚሄድ እዛ ልክ እንደ ገበሬዎች ልብስ በመልበስ ጫማ አውልቄ በግሬ በሚሄድ ለአንድ አመት ያህል እያሳለፍኩ እያለሁ እንደገና ተጠቁሜ፣ ባቴም ታስረው ዘመዶቼ ተገርፈው ፖሊሶች እንደገና ተልከው ከአንድ አመት በኋላ መጥተው እንደ አጋጣሚ ከአጎቴ ጋር እርሻ አካባቢ ማሽላ አካባቢ በምንሰራበት ጊዜ ኩትኳቶ ላይ በነበርን ጊዜ ጊዜ ፖሊሶች ሲመጡ አይተን ሚኒሺያዎች ሮጬ በአባይ በረሃ መለጥኩኝ። ከዚያ ሜርኩኝ። አጎቴን ግን አሰሩት፣ ደበደቡት፣ ታሰረ። ከዛ ወደ አክስቴ ጋ ሌላ ቦታ ሄርኩኝ ጋቸማ የሚባል ቦታ ሄርኩኝ። እዚያ ሂጄ እንደ አጋጣሚ የሚገርመው ለሶስት ቀን ተደብቄ ያለውኝ፣ አንድ ቀን ሚኒሻዎች እዚያ መጡ። የገበሬው ሊቀመንበር አካባቢውን ሚኒሻዎች ይዞ ወደዚህ ሲመጣ አይተነዋል፣ ግዛቸው ጥሩነህ ተብለው ተነግሮናል፣ ተብለው መጥተው እንደ አጋጣሚ ሁለት ነበረ እና አክስቴ ወደ ቤተ ክርስቲያን ለመሄድ ስታስብ እዚህ ቆይኝ፣ እንግዲህ ተደብቀህ ብላኝ እና አንድ አጋጣሚ ጠይቂያትም አላውቀውን ምናልባት፣ ምን አለበት ወደ ውስጥ ቆይ፣ ወጥቼ ብቆይሽ ትንሽ እዛ ብቆይሽ አንቺ እስክትመጪ ድረስ ምናምን አልኳት። ሰውነቴ ነገረኝ በእውነቱ አንድ ነገር እንደሚሆን። እንዲያውም ጥሩ ነው ፀሐይ የሞክ ተጠብቀኛለህ ብላኝ፣ ልክ አድርሳኝ፣ ጓሮ አስራ አምስት ሜትርም አይሆንም። ከዚያ ልክ ቤት ገና ከመግባቱ በፊት ሚኒሻዎች መጡ። እና እቤት ገብተው ተፈልጎ ምን ተብዬ ጎታ ሳይቀር ፈልገው ሲያጡኝ ተመልሰው ሄዱ። እና እንግዲህ በእግዚአብሔር እንጂ በሰው ኃይል አይደለም እንደዚህ አይነቱ አመላለጥ። እና ከዚያ እዚያም አካባቢ ዘመዶቼ እንደ አክስቴን ቢሆን መቆየት እንደልልብኝ ስትነግረኝ እንደገና ወደ አባይ በረሃ በሸበል በረንታ በኩል እዚያው ብቸና አውራጃ አንድ አክስት ነበረችኝ እሷ ጋ ሄድኩኝ። እዛ ለስምንት ወር እንደ ገበሬ ሆኜ በመስራት ከህዝቡ ጋር በመስማማት እዚያ ለስምንት ወር ቆየሁኝ። አንድ አጋጣሚ አንዳንድ ችግሮች እየተፈጠሩ ተማሪ ሆኜ ሀባባል ሆኜ ሰውዬ ተደብቄ የምኖር መሆኔን ሰው እያወቀ፣ ባል አገሩ እያወቀ ሲሄድ እዚያ ያሉት ዘመዶቼ ደግሞ ከዚያ አካባቢ እንዲሄድ ሲጠይቁኝ፣ እንግዲህ ያለኛ አማራጭ ከጎጃም ወጥቼ ሌላ ቦታ መሄድ አለብዬ በማሰብ የገበሬ ማህበሮች እዚያ የመሸኛ ወረቀት ነገር ስሜ ተቀይሮ ግዛቸው ጥሩነህ መባሌ ቀርቶ አቶ አየለ ደሴ ተብዬ ድሀ ገበሬ በደቡብ ሁለ ሀገሮች በቡና ለቀማ ለመሰማራት አስቧልና ይሄው መሸኛ ሰጥተነዋል፣ የሚል የገበሬ ማህበር ፊርማ ያለበት እሱን ይዤ ማህተም ያለበት ይዤ አባይን አቋርጬ በሸዋ ርጌ በፍቻ ርጌ ፍቼ ስደርስ ከስድስት ቀን የመንገድ ጉዞ በኋላ ፍቼ ላይ ሎንችና አውቶቡስ ተሳፍሬ አዲስ አበባ ገባሁኝ። አዲስ አበባ ገብቼ ከዛ ዘመዶች ጋር ሄድኩኝ። የባህል ሀገር ልብስ እንደለበስኩ ነው። እዚያም ወደ ተስፋ ህይወት የሚባል ልክ ሶደሬን አልፎ እዚያ የመንግስት የእርሻ ልማት አለ። እዚያ የሚሰራ እንደ ያጎቴ ልጅ ነበር። እሱ ጋር እሱ ጋር ሄድ ተብዬ እዛ ሄጄ እንደ ወዛደር አሁን ወዛደርነት ስራ እንድቀጠር አደረገኝ። እዚያ ደግሞ ለአንድ አመት ያህል እንዲያውም አስራ ሶስት ወር ያህል እየሰራሁ እያለሁ አሁን ወታደር ሆኜ ሽንኩርት በመትከል ጥጥ በመልቀም እያገለገልኩ እያለሁ አሁን እንግዲህ መታወቂያ ካርድ እስካለኝ ድረስ ከዚህ ሀገር የሞጣበትን መንገድ ማስተካከል አለብኝ የሚል ሀሳብ መጣ። አሁን ሶስት አመት እየሆነ ነው እንግዲህ ገጠር እና በየቦታው በመንከራተስ ላይ ያለሁት እና እንደ የእኔ ትራንስክሪፕት ማግኘት በማገያቴ እንደ አጋጣሚ የእኔን ትምህርት መረጃዎች አቃጥላለች ኢህአፓ ወረቀት መስሏት ሷማን በማ መጻፍ አትችልም፣ እና ከትምህርት ቤቴም ማግኘት እንደማልችል የምታወቅ እየተፈለግኩ ስለነበር ያለኛ አማራጭ ሁለት ነበር። አንደኛው በዚህ በጅቡቲ በኩል ዝም ብዬ ለመሄድ ለመጥፋት ነበር። እዛ ታወቂያ እስካለይ ድረስ ካርድ እስካለይ ድረስ ወደዚያ ወደ ዱብቲ አካባቢ ሄጄ እዚያው መንግስት እርሻዎች እየሰራ አካባቢውን ካወቁ በኋላ ወደ ጅቡቲ ለመሄድ ነበር እና ግን እዛ መጥፎ ነው። እንደ አጋጣሚ አንድ ብርሃኑ አላምረው የሚባል ጓደኛ ተዋወቁ። እዚያ የሂሳብ ክፍል ውስጥ የሚሠራ ነበር እና ምን የሚል ሀሳብ አመጣለኝ፣ እዛ እንደዛ ከምታደርግ በጅቡቲ በኩል ለመሄድ እንትን ከምታስብ ና ህይወትህን አደጋ ላይ ለመጣል የምትል ስለሆነ ለምን ከኔ ትምህርት ቤት መረጃ አልዋጣልህም? ሬጅስትራሩም ስለማውቀው እሱን ልሞክርልሃለኝ እና ልክ እንደዚያ ሲለኝ እንደሱማ ከሆነ ለምን በአንተ ስም አታዋጣልኝም? ብርሃኑ አላምረው መባል ፈልጋለሁ። እንደሱ ከሆነ እዚያ መንግስትም ግዛቸው ጥሩነህ የሚለውን ስም ሊያውቅ አይችልም። በአንተ ስም ቢሆንልኝ ስ ቢያደርግልኝ ስለ ኦኬ እንዲያውም እንደ ሱማ እንዲያውም ለእኔ ይቀለኛል አላለኝ። መታወቂያ ካርድ ፎቶ ሰጠሁት። ወዲያው ሄደ። ምንም ሳይጠይቁት ሪጅስትራሩም ዲሬክተሩም ፈርሞበት ይዘል መጣ። እና መታወቂያ ካርድም እንዳጋጣሚ እሱም አንድ መስሪያ ቤት ለመንሰራ የእኔን ካርድ ፎቶ ወስዶ እሱ ጋር እንድሲለጥፈው ልክ ስሙ ሁሉ ነገር ተስተካከለ። ያንን ይዤ እህቶቼ አሜሪካን ሀገር ነበሩ። እነሱ አይ ትዌንቲ የሚባል የትምህርት መረጃ ላኩልኝ። እንግዲህ ያንን ይዤ አዲስ አበባ መጣሁኝ። አዲስ አበባ አክስቴ ጋር ሆኜ ሀየር ኮሚሽን የሚባለው እሱ ጋር ሄጄ አመለከትኩኝ አሁን ሁሉ ነገር ጥሩ ነው፣ የስራ መልቀቂያን አምጣ ተባልኩ። ብርሃኑን ደውዬ ናልኩት እንደዚህ የስራ መልቀቂያ ያስፈልጋል ስለው ስራውን ለቆ ለእኔ ሲል ስራውን ለቆ መጣ። ከዛ በኋላ ከኔ ጋር ሆነን ሁለት ሶስት ወር ያህል ሂደቱን እንትን ከጨረስን በኋላ የአሜሪካ መንግስትም እግዚአብሔር እርቶኝ ደግፎኝ ከሶስት አመት ከሶስት ወር በኋላ ነፍሴን ለማዳን ቻልኩኝ እና ወደዚህ ሀገር ወደ አሜሪካ ለመምጣት ቻልኩኝ። አቶ ካሳ የገለጹት በእርግጥ እንደዚህ ጊዜ አልፎ ሲነገር ቀላል ሊመስል ይችላል። በዛ እያንዳንዷ ሰዓት እና ደቂቃ ግን ለዛ በህይወቱን ለማትረፍ ለሚጥር ለሚፍጨረጭር ሰው ቀላል አይደሉም። የአዝጋሚ ሞት ያህል ከባድ ናቸው። ይህም ብቻ አይደለም። በዛ ሁሉ ችግር ውስጥ በማልፎ ብቻ ሳይሆን አሁን አሜሪካን ሀገር ይገኛሉ። ከዛ አልፎውም በፖለቲካ ሳይንስ መምህርነት ደረጃ በቅተዋል። ለዚህ ሁሉ ጥረቶ ስኬት ግና አንዱ ትልቁ ቅድም የጠቀሷቸው አቶ ብርሃኑ አለምረው ሞራል ስብእና ያላቸው ናቸው። እዛ ውስጥ እንደ ጠቀሱት የራሳቸውን የትምህርት ማስረጃ ለርሶ አሳልፈው ከመስጠት ባሻገር ስራቸውንም ጭምር ስለቀው እስከ መቀመጥና የእሳቸውን የስራ ህይወት ቀጭተው ለርሶ አዲስ ህይወት ምዕራፍ መክፈቻ እንዲሆን አድርገዋል። የዚህ አይነት ስብዕና ያላቸውን ተለይም አቶ ብርሃኑ አለምረውን እንደምን ይገልጧቸዋል? በአሁኑ ወቅትስ በእርግጥ ወስተን መጥተዋል። ወዳጅነታችሁ እስከ ምን ደረጃ ላይ ይገኛል? ቶ ካሳሁን መቼም ይሄ በጣም ጥሩ ጥያቄ ነው። ብርሃኑ እግዚአብሔር የላከልኝ ድሜ ነው ማለት እችላለሁ እና በእርግጥ ቤተሰቦቻችን በአንድ አካባቢ ነው የተወለዱት፣ ይተዋወቃሉ፣ ጋብቻም አላቸው እና በዚያ የአጎቴ ልጅ ጋር ስመጣ እንደ አጋጣሚ ምስጥሬን ነግሬው አታስብ ብሎ ያን ሁሉ ነገር አድርጎ ስራውን ሁሉ ለእኔ ብሎ ትቶ እንደዚህ አደረገልኝ። ብርሃኑ ከእግዚአብሔር መልአክ እንጂ ሰው አይደለም። በዚያ ጊዜ እንደሚታወቀው እንኳን እንደዚህ አደረገ ሰው ይሄ ቢታወቅ ኖሮ ደርግ እንደሚረሽ ነው፣ ምንም አልጠራጠርም ይገደል ነበር ሁለታችንም ተይዘን፣ እሱም ለእኔ ያደረገውን ደርግ ቢያቅኖሮ ይረሸን ነበር። እና ህይወቱን ለእኔ ለእኔ ብሎ ስራን ሁሉ ትቶ አንድ አመት ነው የተሰቃየው። አንድ አመት የነበረን አላማ እሱን ወደዚህ እኔ ከመጣ በኋላ ወደዚህ ለማምጣት ነበረ። እንደ አጋጣሚ ሆኖ እንዳንድ ነገሮች ሳያስተካክሉ ሆኖ አንድ አመት ሙሉ የእኔ ዘመዶች ጋር ሆኖ ከተቀመጠ በኋላ ሰለቸው እና ተመልሶ ሄዶ ጀነራል ማኔጀሩን ሲያነጋግረው የተሻለ ስራ ሰጠው። በዛ እንዲያውም እያደገ እያደገ እያደገ እያደገ ከዚያ በኋላ አንድ ሁለት እድሎች ነበሩ። ወደዚህ ለማምጣት ፈልጌ ስጠይቀው አታስብ እኔ ጥሩ ሁኔታ ላይ ነው ያለሁት እያለኝ ከዚያ በኋላ ከእኔ ቤተሰቦች ጋር በቅርብ በመገናኘት እንዲያውም የእናቴን አያቶች አያት አክስቶቿን በመንከባከብ ሲታመሙ ወደ ሆስፒታል በመውሰድ በቃ ቤተሰብ ወንድማችን ሆነ። ማንም ሰው ማንም ሰው አሁን ብርሃኑን ጓደኛ የለዋለሁ እንጂ ደርግ የገደለው ወንድም ሜ አብሮ አደጌ ምስክር ጥሩ ነህ ከሚባለው ያላነሰ ነው ወንድምነቱ የሱ ለእኔ እና ይኸው እንግዲህ ከ በኢትዮጵያ አቆጣጠር ከሺህ ዘጠኝ መቶ ሰባ ሶስት ዓመተ ምሕረት ጀምሮ እኔ እና እሱ ወንድማማች ነን እና ከአንድ አስራ አንድ አስራ ሁለት አመት በፊት ወደዚህ ሀገር መጣ። እዚህ ሀገር መጣ ወደ ዛሬ አስራ ሁለት አመት መጣ። ቦስተን ውስጥ ነው የሚኖረው። ያው በየአመቱ እንገናኛለን። እኔ እንግዲህ መጀመሪያ አትላንታ አካባቢ ነበረ ያለሁት፣ አሁን ደግሞ ወደ አርካንሳስ ነው ያለሁኝ እና ቢያንስ በአመት እንዲሁ እንገናኛለን። በስልክ ግን በየሳምንቱ ነው የምንሉ ተዘዋወለው እና ስናዋራ ደግሞ አንድ ሰዓት በላይ እንደዚያ ነው እና የኔና የእሱ እግዚአብሔር ያገናኘን ወንድማማቾች ነን። ጓደኛ ብዬ ብለውም መጀመሪያ የሆነው ነው እንጂ አሁን እሱ ወንድሜ ነው። በእርግጥ ይሄንን ለእኔ አድርጓል ግን እሱ ለሌላዎች ሰዎቹ ያደረገውን ሁሉ እንዲሁ ለመግለጽ እድል ቢያጋጥመው ሰው የሚያከብረው የሚወደው ሰው ነው እና ብርሃኑ ወንድሜ ነው። ብርሃኑ ቅዱስ ነው። ብርሃኑ መልአክ ነው። እንዳልከው በሀገራችን በአሁኑ ጊዜ ወንድም ከወንድሙ፣ ወንድም ከአባቱ እየተቀያየነ ባህላችን ተለውጦ አስከፊ ሁኔታ ባለንበት ጊዜ እንደዚህ አይነቱን ነገር ዞረን ስናይ እንደዚህ እኮ ነበር ባህላችን፣ ባህላችን እኮ ሰው ለሰው ሲል የሚሞትበት ነበር ብለን ዞር ብለን ልናስብበት የሚያስችለን ነገር ነው ማለት ነው እና ትልቅ ትምህርት ሊሰጠን ይችላል። የወንድሜ የብርሃኑ ታሪክ በአጭሩ ይሄን ይመስላል። አቶ ካሳሁን እንደገለጹት የእርስዎም ለዚህ መጽሐፍ መድረስ ህይወቶም በአባይ ሸለቆ ውስጥ ለነፍስ አድኖ ሩጫ መደረግ ዱ ምክንያት የሆነው የካሳ ስድስቱ ኢትዮጵያ ህዝባዊ አብዮት ነው። አሁን አርባ ሁለተኛው ዓመት ላይ ደርሰል። የሀፓ አባል ነበሩ። በወቅቱ ለዲሞክራሲና ወይም አብዮቱን እውን ለማድረግ ሲባል ህዝባዊ መንግስት ለማቆም ሲባል ኢትዮጵያ ውስጥ በሁለቱም ወገኖች ኢትዮጵያውያን በተለያዩ በተሰለፉበት የፖለቲካ ዘርፎች እንደርሶ ያሉ ግለሰቦች ግማሾች ለስደት ተዳርገዋል። ሌሎች ህይወታቸውን ሰውተውበታል። ሌሎች ደግሞ ሕይወትም ነጥቀውበታል። በዲሞክራሲ ስም ወደ ኋላ ዞር ብለው ሲያዩ የካይሳ ስድስቱ አብዮት፣ የእርሶን ፓርቲ እንቅስቃሴ ያክለው የአብዮቱ ፍሬ ምን ነበር ይላሉ? የእነኛ ሁሉ መስዋዕትነት መጨረሻ ላይ ምን ያስገኘው ፋይዳ አለ ማለት ይቻላል? ከአርባ ሁለት ዓመት በኋላ በእውነት የሚያሳዝን ነገር ነው። የኢትዮጵያ ታሪክ በጣም የሚያሳዝን ሁኔታ ነው። በእርግጥ የታሪክ ሰው እንደፈለገው ሊሄድ አይችልም እና በሺህ ዘጠኝ መቶ ስልሳ ስድስት ዓመተ ምህረት እኔ የአስራ አንደኛ ክፍል ተማሪ ነበርኩኝና አብዮቱ ሲፈነዳ እንደዚህ አይነት ነገር በፍጹም አይቻል አቅም ደብረ ማርቆስ ነበርኩ እና ተማሪው ብቻ ሳይሆን የከተማው ሕዝብ ነው ከተማሪው ጋር አብሮ እየተሰለፈ ለውጥ እንዲመጣ፣ ዳኞቹ ጉቦ እንዲያቆሙ፣ ሰው የስራ መስክ እንዲከፈትለት፣ እንደዚያ የመሳሰሉ ጥያቄዎች እየተጠየቁ መሬት ላራሹ የመሳሰሉ ጥያቄዎች እየተነሱ በየከተማው እንደዚያ አይነት ነገር ሆነ እና በእርግጥ ያኔ ልጅ እንዳልካቸው መኮንን አዲስ ጠቅላይ ሚኒስትር ሆነው በጃንሆይ ሲሾሙ ጊዜ ስጡኝ እያሉ እንደዚያ ሲጠይቁ ጊዜ ብንሰጣቸው በእርግጥ አንዳንድ በቀስታ የሚሆን ለውጥ ይመጣ ነበር በሀገራችን እና ከዚህ ልክ የመጣው ምንድን ነው? የደርግ መንግስት የህዝቡን እንቅስቃሴ በመጠቀም የህዝቡን እንቅስቃሴ ወስዶ ቀምቶ ስልጣን በመውሰድ ጊዜያዊ ወታደራዊ መንግስት ነኝ በማለት ህዝቡን በማታለል እንደዚያ ለማድረግ ያሁሉ ወጣት አለቀ ያሁሉ ምሁር አለቀ። ሌላው ቀርቶ በደርግ ስር ራሳቸው ይሰሩ የነበሩት ጫት ይጫት ወስሊግ የመሳሰሉት እነሱን ሳይቀር ነው የገደላቸው እነ ዶክተር ሰናይ እነ ዶክተር ኃይሌ ፊዳ የሜሶን መሪ የነበረው እና እንግዲህ ኢህአፓ በእርግጥ ከደርግ ጋር ላለመስራት መወሰኑ በነ ሜሶን ላይ የደረሰውን ስና አይገስ በጣም ትክክል ይመስላል። በተለይ ወጣቶቹ እኔ እንግዲህ ራሴ የነበርኩበት ስለሆነ ስለ አመራሩ ጉዳይ አመራሩ አንዳንድ ስህተቶች በተለይም የተክትግሉ እንደ ከተማ እንዲጀምር ማድረጉ ለደርግ ጥሩ መንገድ የሰጠው ይመስለኛል። ደርግ ምንድን ነው ለአንድ አቤታዊ ጓድ አንድ ሺህ ፀራ ቤተኞች ይመነዘራሉ በአንድ ጓድ ሞት እያለ የሚልበት ጊዜ ነበር አንድ ሺህ ሰራ ቤተኞች እና እንደዚህ ብሎ ለሚደነፋ መንግስት መንገድ ሰጡት የትጥቅ ትግሉ በከተማ ውስጥ እንትን ማለት አልነበረበትም በአንዳንድ ሰዎች አስተሳሰብ እኔም ዞሬ አልፎ ጊዜ አልፎ ሳያው እንደዚያ ነው ግን አንድ ነገር መርሳት የሌለብን እነዚያ ወጣቶች አምስት ሳንቲም ሳይሰጣቸው ወደፊት እንደዚህ አይነት ስልጣን ታገኛላችሁ ሳይባሉ ለሀገራቸው በመሰላቸው በዚያ ወቅት እንግዲህ ሶሻሊዝም በጣም ጥሩ የሆነ ርዕዮተ ዓለም ነው ተብሎ የሚደገፍበት ጊዜ ነበር እና ለሀገራቸው ለወገናቸው፣ ለወንድሞቻቸው ብለው ለእህቶቻቸው ብለው ለሕይወታቸው ሳይሳሱ የሞቱት ወንድሞቻችን በእኔ ግምት አርቆ የሚያይ ኢትዮጵያዊ ሁሉ ጊዜ ሊያስታወሳቸውና ሊያመሰግናቸው ይገባል ባይ ነኝ። ከዚያ በኋላ እንግዲህ ሀገሪቱ ላይ የደረሰውን አይተናል። የደርግ መንግስት ለአስራ ሰባት አመት እንደዚያ ያደረገ በእርግጥ ደርግ አንዳንድ ነገሮች አድርጓል። መሬት ላራሹ ተማሪ ጥያቄ የነበረውን እሱ መልሷል። የሀይማኖት እኩልነት፣ እንደገና የብሔረሰቦች እኩልነት የመሳሰሉት ነገሮችን። ግን በታሪክ ሚዛን ሲታይ የደርግ መንግስት ያጠፋው በብዙ መቶ ሺህ ህዝብ የጨረሰው ያንን ስናይ ያጠፋው ካለማው በጣም ያጋደለ የበዛ ነው። እና በኢትዮጵያ ላይ ትልቅ ችግር ነው የተፈጠረው። ከዚያም በኋላ ያው ኢህአዴግ መጣ። ያው ኢህአዴግ ደግሞ ከሀያ አምስት አመት በላይ ስልጣን ላይ ነው። እና እንግዲህ በኢትዮጵያ ላይ ብዙ ችግር ተፈጠረ። አቶ ካሳሁን በመጽሐፍ ውስጥ እንደ ጠቀሱት እንደዚሁ የአባቶ በጣሊያን ጦርነት ወረራ ወቅት አርበኛ ነበሩ። ለተጋድሏቸውም ከፍተኛ ኒሻኖችን ተሸልመዋል ከንጉሠ ነገሥቱ ዘንድ። በወቅቱም እንደዚሁ ልክ እንደ ሌሎች አርበኞች ሁሉ ከደጃዝማች በላይ ዘለቀ ጋራ ለሁለት ዓመታት ያህል ለእስራት ተዳርገዋል። ያ የሆነበት ለምን ነበረ? በወቅቱስ አባቶ ስለ ታላቁ የኢትዮጵያ አርበኛ ደጃዝማች በላይ ዘለቀ ያወጎት ታሪክ አለ? አዎ ሁል ጊዜ አፌን ከፍቼ ነበር ልጆኜ ማዳምጠው። እና አባቴ ከአስራ ሁለት አመት ጀምሮ ያሳደጓቸው ራስ ኃይሉ ተክለ ሃይማኖት ናቸው። እና አስራ ስምንት አመት ሲሆናቸው ሀምሳ ጠመንጃ ተሰጥቷቸው የባላምባራስ ተብለው እንዲህ ልምድ ያላቸው ናቸው። በሀገር አስተዳደር በመሳሰለው እና ኢትዮጵያን ጣሊያን በወጋች ጊዜ በቀኝ ዝማች ይነሱ አባይ ነህ ማይጨው ሄደው ተዋግተው ሲመለሱ፣ እንደገና የደጃ ዝማች በላይ ዘለቀን በአባይ በረሃ መሸፈት ሰምተው እዚያ ሄደው ለአምስት ዓመት ከደጃ በላይ ጋር ሲዋጉ ቆይተዋል እና እንዲያውም ደጃ ዝማች በላይ እንዳልከው ሲታሰሩ ሰውማ ላይ እሳቸውም ታስረው ለሁለት ዓመት አርፊ ውስጥ ኛ ዘመድ የእሳቸው ዘመድ አጎታችን ደጃ ዝማች ምስገን ፋንታ ናቸው ጃንሆይን ጠይቀው እንዲፈጡ ያደረጓቸው በእርግጥ አንድ ማስታውሰው ነገር ተማሪዎ አንዳንድ ጽሁፎች ጽፍ ነበር እንደዚህ በኢትዮጵያ እንትን ሚያዝያ ሰባት እንደዚህ በሚሆንበት ጊዜ እና አባቴ ለደጃዝማች በላይ የመሰቀል ጉዳይ እንዴት እንደሚያሳዝናቸው መገመት ችዬ ነበር። በእርግጥም ማንም ሰው ሊያሳዝነው ይችላል። እኔ ጀለጃን ሆይ ብዙ ክብር አለኝ፣ ግን ደጃዝማች በላይ አምስት አመት ሙሉ የጎጃምን፣ የወሎን፣ የሸዋን ህዝብ ሲያታግሉ፣ ጠላትን ሲያሳድዱ የነበሩ ሰው መሰቀል አልነበረባቸውም እሳቸው ቢያጠፉም እስር ቤት ውስጥ ለተወሰነ ጊዜ ታስረው መቀመጥ ነበረባቸው እና አባቴ በሳቸው ላይ የደረሰውን ነገር ሲያስቡ በጣም ነው የሚዘገን ናቸው። እና እንግዲህ ደጃዝማች በላይ ቸናው ረጃ ብቻ ሆነው ሲሸሙ ቅር አላቸው። በዛ ሸፈቱ። ይሄ እንዲህ አይነት ችግር ደረሰባቸው ማለት ነው። ታስረው ተገደሉ። እና አባቴ በእውነቱ ደጃዝማች ጥሩነህ ይባሉ ነበር በደጃዝማች በላይ ከዛም ጃንሆይ ደጃዝማች በላይ የሸሟቸውን ሁሉ አንዳንድ ማዕረግ ዝቅ አድርጌ ያለሁ ባሉ ጊዜ ፊትአውራሪነት ተሰጥቷቸው ፊትአውራሪ ተብለው እንግዲህ እስኪ ሞቱ ድረስ ፊት አውራሪ ነበር የሚባሉት ማለት ነውና። በእርግጥ ይህ እንግዲህ ልጆኜ ስብሰማው ያደግኩት በጣም ደስ የሚል ታሪክ ነበር። አቶ ካሳ ተር ግዛቸው ጥሩነህ፣ የነፍስ አድን ሩጫ በአባይ ሸለቆ ደራሲ፣ ስለ ቃለ ምልልሱ እናመሰግናለን። አቶ ካሳውን ለዚህ ቃለ መጠየቅ ዕድል ስለሰጥኸኝ ደግሜ አመሰግናለሁ። እኔም